ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጋቢና ብዙ ነገሮች እያደረጉልን ያሉት ለልጆቼም ትምህርታቸውን ደብተር፣ እስክሪብቶ፣ ዩኒፎርም ሁሉንም አድርገውን ምንም የጎደለብን ነገር የለም። ሁሌ እነሱ ተረጂ መሆን የለብንም ራሳችንን ችለን ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብያምናለው ነው። ትንንሽ ህጻናት ልጆች በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚያ ያበቃቸው ብሎ ጥያቄ የማያነሳ የሚችል የሚሰጣቸው የማይችል ደግሞ በቃ ዞርበል እያለ የሚያልፋቸው እነዚ አይነት ሂደቶች እየተባባሱ መጡ። ወይዘሮ ፍሬ ህይወት ግርማ ሁለተኛ ላይ የሰማችኋቸው ኡቡንቱ የተባለው ተቋም መስራች ናቸው። እርሳቸውን ቀድሞ የተሰሙት ደግሞ የድርጅቱ ተገልጋዮች ውስጥ አንዷ ናቸው። የአንበው ኡቡንቱ ዛሬ ቦታ ተይዞለታል፣ ቆየት ብሎም ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ዛሬ የጋቢናዎችን ተክቼ አሉላ ከበድ ነኝ የማስተናግዳችሁ። ለምሽቱ በርከት ያሉ ቁም ነገሮች ያዘሉ አዝናኝ ዝግጅቶችን ይዘናል። አሁን በቀጥታ ወደ ሰዓቱ የዓለም ዜና ኬንያና ሶማሊያ በመካከላቸው ያለው ልዩነት በሰላማዊ መንገድ ለመፍታት ተስማሙ። የኬንያው ፕሬዚዳንት ኡሁሩ ኬንያታና የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ፎርማጆ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተባባሪነት በዛሬው ዕለት በኬንያ ውይይት ማድረጋቸው ተዘገበ። የሦስቱ አገር መሪዎች በተጨማሪም ሽብርተኝነትን ለመከላከልና በተለይ በአፍሪካ ቀንድ ሰላምና ደህንነትን ለማረጋገጥ በጋራ ለመስራት ተስማምተዋል። ኬንያና ሶማሊያ በባህር ክልል ወሰን ይገባኛል ጥያቄ ሰሞኑን ያለ መግባባት ውስጥ ገብተው እንደነበርም ይታወቃል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሊቀመንበር እንደመሆናቸው በኬንያና ሶማሊያ መካከል የተፈጠረውን አለመግባባት ለማስወገድ ጥረት ሲያደርጉ መቆየታቸውም ተመልክቷል። የሁቲ አማጽያን የያዟቸውን ሁለት ወደቦች ለመልቀቅ የደረስነው ስምምነት የተደረሰው ስምምነት ጥሰዋል ሲሉ የመን ሸሪኮቿ ሳውዲ አረቢያና የተባበረው አረብ ራቢጣ ከሰሱ። ሽምቅ ተዋጊዎች የገቡትን ቃል እንዲጠብቁ ይጠይቁ ዘንድም የሶስቱ አገሮች አምባሳደሮች ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ደብዳቤ ልከዋል። የሁቲ አማጽያን ከሳሊፍ ከሳሊፍና ራስ ኢሳ ወደቦች አንወጣም ሲሉ ድንገተኛ ምክንያቱ ያልተገለጸ እምቢተኝነትን ባለፈው ሳምንት አሳይተዋል። ለወራት ያህል ጉዳዩን የማጓተት ዘዴ ሲጠቀሙ ከቆዩ በኋላ በመሆኑ ያልተጠበቀ አይደለም ይላል የአምባሳደሮቹ ደብዳቤ። አማጽያኑ በወደቦቹ ዙሪያ ምሽጎችን በመቆፈርና ወታደራዊ ይዞታዎችን በማጠናከር ላይ ናቸው ሲሉ በኢራን የሚታገዙትን የሁቲ ሽምቅ ተዋጊዎች ከየመን ለማስወጣት የሚጥሩ ሶስቱ ሀገሮች ይከሳሉ። ይህን ጉዳይ አስመልክቶ ከሽምቅ ተዋጊዎች ወገን እስካሁን የተሰጠ ምላሽ የለም። ሁለቱ ወገኖች የደረሱትን ስምምነት ተግባራዊ ያደርጉ ዘንድ የተባበሩት መንግስታት ድርጅት ቃል አቀባይ አስገንዝበዋል። በየካቲት አስራ ሰባቱ የሴኔጋል ምርጫ ፕሬዚዳንት ማኪ ሳሊ ማሸነፋቸውን የአገሪቱ ህገ መንግስታዊ ፍርድ ቤት አስታወቀ። ሳሊ ለሁለተኛ የስራ ዘመን እንደገና ከተመረጡት ከጠቅላላው ድምጽ ሀምሳ ስምንት በመቶ አግኝተው በመሆኑም ፍርድ ቤቱ አስረድተዋል። ህዝቡ በእኔ ላይ ያለውን እምነት ዳግም ማረጋገጡ በእጥፍ ጠንክሬና በተሻለ እንድሰራ ያበረታተኛለም ሲሉ ማኪሳሊ ገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ እዚህ ላይ ያበቃ። ጤና አስጠልኝ እንደምናመሻችሁ አድማጮች በድጋሚ ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከረቦ የካቲት 27 2011 ዓ ም ጋቢና ጋር አስተናጋጃችሁ አሉላ ከበደ ነኝ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር አሁን ጋቢና ነው። ዝግጅቱ ሙቅቢል ያባሮ ስርጭቱን ያቀናብረልናል። መሐንዲሱ አልሳንቶስ ነው። አሁን ወደ ቀዳሚው ዘገባ ነው የምወስዳችሁ። የተባበሩት መንግስታት ድርጅትና አይሲአርሲ በግጭት አካባቢዎች ስለሚደርሱ ጾታ መሰረት ያደረጉ ጥቃቶች የሰጡት ማብራሪያ የዛሬው የሴቶችና ቤተ ቤተሰብ ክፍለ ጊዜ የተወሰደ ነው። ግጭት ባለባቸው አካባቢዎች የሚደርሱ ወሲባዊና ሌሎችም ጾታዊ ጥቃቶችን ለማስወገድ እንዲሁም ለመከላከል የበለጠ እርምጃ እንደሚወስዱ የተባበሩት መንግስታት ድርጅትና የዓለም ቀይ መስቀልና ቀይ ጨረቃ ንቅናቄ መሪዎች ቃል ገብተዋል። ወሲባዊ ድፍረትን እንደ ጦር መሳሪያ በመጠቀም የሚያከትሙ ጥረቶችን ለመጀመር ሁለቱ የሰብአዊ ድርጅቶች ቃል ከገቡበት ከጄኔቫ ሊሳ ሽላይን ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር እንሆ። ቆንጭት ታየ እንዲህ አሰናድተዋለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ዲሞክራሲያዊት ኮንጎ ሪፐብሊክንና የቀድሞዊቱን ዩጎዝላቪያን ጨምሮ በዓለም ዙሪያ በተለያዩ የግጭት አካባቢዎች ብዛት ካላቸው ዘግናኝ ወሲባዊ ጥቃት ሰለባዎች ጋር መገናኘታቸውን አመልክተዋል። ከሚያንማር በሁከቱ ምክንያት ሀገር ጥለው ለመሰደድ ሲሞክሩ በርብርብ የተደፈሩ ስደተኛ ሮሂንጃዎች የደረሰባቸውን በአካል አግኝቼ ሰምቻለሁ ብለዋል ጉቴሬዥ። በደሉ የደረሰበት ቦታና ሁናቴው ይለያይ እንደሆነ እንጂ አሉ ዋና ጸሐፊው፣ ሰለባዎቹ ያሳለፉት ስቃይ ግን ተመሳሳይ ነው። በግልጽ ልናገር፣ በግጭት ወቅት የሚፈጸሙ ወሲባዊና ሌሎችም ጾታን መሰረት ያደረጉ ሁከቶች ሰቅጣጭና የሰውን ሕይወት የሚቀይሩ ወንጀሎች ብቻ ሳይሆኑ ብዙውን ጊዜ የሚፈጸሙት ሴቶችና ልጃገረዶች ላይ ነው። ቤተሰቦችን ለማሸበር፣ የማኅበረሰቦችን ስብዕና ለመግፈፍ ህብረተሰቦችን ሰላም ለመንሳት በጦርነት ታክቲክነት ይጠቀሙባቸዋል። ስለዚህም የጥቃቱ ሰለባዎች ተኩሱ ጸጥ ካለም በኋላ ለማገገም ዓመታት ወይም ብዙ አስርታት ይወስድባቸዋል። ጉቴረዥ አስከትለው ወሲባዊና ሌሎችም ጾታዊ ሁከቶችን ለመከላከል የሚያስችሉ በወንጀልም የሚያስቀጡ ድርጊቶች ተደርገው በብዙዎች የሚወሰዱበት ጊዜ ላይ ደርሰናል ብለዋል። ጁሊየን ሉንሴንግ ኮንጓዊት የሰብአዊ መብት ታጋይ ናቸው። ሶፌ ፓዲ የሚባል ድርጅት ፕሬዚዳንትና የኮንጎ ሴቶች ፈንድ ስራ አስኪያጅም ናቸው። በጦርነት ወቅት በወንዶች ተደፍረው ለሰቆቃ የተዳረጉ ሴቶችና ወጣት ልጃገረዶችን እለት በዕለት አገኛለሁ ብለዋል በአስተርጓሚ በኩል ሲናገሩ። ካሪቡና ዋማማ የምንለው የሕክምና ማዕከላችን አሉ ጁሊየን በዚሁ በየካቲት ወር በአንድ ሳምንት ብቻ ሀያ ስምንት ለከፋ ወሲባዊ ጥቃት የተጋለጡ ልጆችን ተቀብለዋል። ከመካከላቸው የሁለት አመት ህጻንም ይገኝበታል። በየክልሉ ባሉም ቢሮዎች በተለያዩ ታጣቂ ቡድኖች ታግተው የነበሩ ሴቶችን አሁንም እያየን ነው ብለዋል። እነዚህ ሴቶች በወሲብ ባርነት የተያዙ ብቻ ሳይሆኑ በግዳጅ እንዲያገቡ፣ የጉልበት ስራ እንዲሰሩ ተደርገው አካላዊና ስነ ልቡናዊ ሁከት የተፈጸመባቸው፣ ኢሰብአዊና አዋራጅ ድርጊት የደረሰባቸው እንደሆኑ ነው ኮንጓዊቱ የሰብአዊ መብት ተሟጋች ያስረዱት። ድርጅታቸው ለነዚህ የግፍ ሰለባዎች የሕክምና፣ የስነ ልቡናና የህጋዊ አገልግሎት ድጋፍ እንደሚሰጥ ሉሴንች አስረድተዋል። ድርጅታቸው ባለፉት 20 ዓመታት ማህበራዊና ምጣኔ ሀብታዊ የማገገሚያ መርሃ ግብሮችን አዘጋጅቶ ሲረዳ መቆየቱንም አክለዋል። ማህበረሰቦች በአጠቃላይ ባህላዊ መሪዎች፣ ወጣቶች እንዲሁም የጥቃቶቹ ሰለባዎች ራሳቸው በዚህ ትግል ውስጥ እየተሳተፉ ናቸው ሲሉም አስታውቀዋል። እነዚህ ሴቶች አሉ እኛ ዘንድ የሚመጡት በጥቃት ሰለባነት ነው፣ ሲመለሱ ግን የለውጥ ሐዋርያ ሆነው ነው የሚመለሱት ስለ መብቶቻቸው ወሲባዊ ጥቃትን በወንጀል የሚያስቀጣ ስለሚያደርጉ ህግጋት ትምህርት ከተሰጣቸው በኋላ ከእኛ ጎን ሆነው በትግሉ ይሳተፋሉ ብለዋል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚደንት ፒተር ማውረር ወሲባዊ ሁከት የጦርነት አይቀሬ ውጤት እንደሆነ አስመረውበታል። ይህ ደግሞ ሊያከት ይገባዋል ብለዋል። አያይዘውም ወሲባዊ ድፍረትና ሌሎችም የጾታዊ ሁከት አይነቶችን የሚመለከቱት ህግጋት እንዲህ ያሉትን ጥቃቶች ፈጽመው የሚገኙ ደግሞ በተጠያቂነት ተይዘው ቅጣታቸውን ማግኘት አለባቸው ሲሉ አክለዋል። አይሲአርሲ የጥቃት ሰለባዎቹን ወክሎ የበለጠ ለመስራት ዝግጁ ነው ብለዋል ፒተር ማረር ቱዴይ ዓለም አቀፍ ቀይ መስቀል ኮሚቴ በአስራ አራት አገሮች ለሚደርሱ ወሲባዊ ሁከት አድራጎቶች የተሻለ ምላሽ ለመስጠት የሚረዳን ሀያ ሰባት ሚሊዮን ዶላር እንዲሰጠን እየተማጸንንን፣ ሶርያ ውስጥ የምንሰጠውን አገልግሎት ለማስፋፋት፣ በማዕከላዊ አፍሪካ ሪፑብሊክ አዳዲስ አገልግሎቶችን ለመጀመር ይረዳናል። ዘንድሮ ለመጀመሪያ ጊዜ በስድስት ሀገሮች የመስክ ስራዎችን የማስተባበርና የቀይ መስቀል ምላሾችን የሚያሳድግ ሥራ ላይ የሚያተኩሩ ልዩ ባለሙያዎችን ለማስቀመጥ ተዘጋጅተናል። የተባበሩት መንግስታት ድርጅትና የዓለም አቀፍ ቀይ መስቀል ካቀረቧቸው ምክረ ሐሳቦች መካከል መንግስታት የወሲባዊና የሌሎችም ጾታዊ ሁከቶች ሰለባዎች በቂ ጥበቃ ማግኘታቸውን እንዲያረጋግጡ የሚለው ይገኝበታል። እስረኞችን ከወሲባዊ ጥቃት መጠበቅ የሚያስችሉ እርምጃዎችንም እንዲወስዱ፣ ፖሊሶችና የጦር ሰራዊት አባላት እንዲህ አይነት ጥቃት እንዳይደርስ ለመከላከል የሚያስችላቸው ስልጠና እንዲያገኙ መንግስት ይህን ማረጋገጥ አለበት ብለዋል። ኮንጓዊቱ የሰብአዊ መብት ተሟጋች ጁሊየን ሉሴንጅ የሴቶችን ሰውነት በጦር ሜዳነት መጠቀም ያብቃ ሲሉ የሰጡትን ማሳሰቢያ ሁለቱ ተቋማት ተስማምተውበታል። ቆንጅ ይታየን፣ ዝግጅቱ አመሰግናለሁ። አድማጮች፣ የዛሬው አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪ ሙቅቢል የአባሮና ከስርጭት መሐንዲሱ አልሳንቶስ ጋር አብሬያችሁ አመሻለሁ። አሁን ወደ ተከታዩ ቅንብር ልውሰዳችሁ። ከአፍሪካ መጥተው በባርነት የተሸጡ ቀደምቶችን የራሳቸውን ማንነት በስነ ጥበብ አማካኝነት እያሰሱ ሰዓሊዎች የሚመለከት ዝግጅት ይዘናል። ቆየት ብሎ ይቀርባል። ሁለት የአምቦ ከተማ እማወራዎች ኡቡንቱ የቃሉ መሠረት የደቡብ አፍሪካዊ የዙሉ ማኅበረሰብ ሲሆን ትርጓሚውም ለመኖሬ ምክንያቱ አንተነህ ለአንተም መኖር እኔ የሚል ሰብአዊነትን ያዘለ ፍልስፍና ነው። እናም ሁለት የአምቦ ከተማ እማወራዎች፣ ቀደም ብዬ እንደ ጠቆምኩት በዚህ ኡቡንቱ በሚል መጠሪያ የተሰየመ አገር በቀል የበጎ አድራጎት ማህበር ያደረገላቸው ድጋፍ ኑሯቸውን በማሻሻል ላይ እንደሚገኙ ለአሜሪካ ድምፅ ገልጠዋል። ኡቡንቱ ባለፉት አራት ዓመታት 171 ማወራዎች ራሳቸውን ችለው ቤተሰባቸውን እንዲያስተዳድሩ ማድረጉንም የማኅበሩ አስተባባሪ ይገልጣሉ። አገር በቀል የበጎ አድራጎት ድርጅቶች የችግረኛ ቤተሰብ ልጆች ከትምህርት እንዳይስተጓጎሉ በማድረግም ረገድ የሚሠራ መሆኑን አስተባባሪው አመልክተዋል። ናኮር መልካነው ካምቦ ተከታዩን ያጠናቅራለን። በኡቡንቱ ጽህፈት ቤት ያገኘኋቸው ወይዘሮ ሶፊያ ሁሴን ትንሽዬ ሙዳይ ይዘዋል። ምንድን ናት? ለምን ይዘዋት መጡ? አልኳቸው። የኡቡንቱ ቤተሰብ ነኝ። የቁጠባ ሙዳይ ነው ይዤ የመጣሁት። በቀን ሀያ አምስት ሀያ አምስት ብር አስገባለሁ እና ለጤፍም ደግሞ ከዛችሁም ላይ አስቀምጣለሁ። ይቺ የባንክ ናት። ስታንሳኝ ደግሞ ከዛችሁ ላይ ደግሞ መልሼ እወስድና የቀረችዋን በሙዳይ እዛችሁ ቡክ ላይ ያስቀምጥና ሙዳይን ይዤው ወደ ቤቴ ይገባል። ብዙ ነገሮች እያደረጉልን ያሉት አምስት ሺህ ብር በቡካችን ላይ ያርገውልኝ ሺ አምስት መቶ ለምጣድ አወጣው፣ ሺ አምስት መቶ ለጤፍ እሱን እያመላለስኩኝ ለልጆቼም ትምህርታቸውን፣ ደብተር፣ እስክሪብቶ ዩኒፎርም ሁሉንም አድርገውን ምንም የጎደለብን ነገር የለም። ለምሳሌ ዱቄት፣ ብርድ ልብስ፣ አንሶላ፣ ትራስ፣ ፍራሽ ሰጥተውናል። ለውጥ አለ። በእርግጥ ሁሌ እነሱ ተረጂ መሆን የለብንም። እራሳችንን ችለን ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብያምናለሁ ነው። ከውቡንቱ ያገኙት የገንዘብ ድጋፍ ብቻ ለመሆኑን የሚናገሩት ወይዘሮ ሶፊያ አባላቱ ቀርበው በማወያየትና በሚሰሩት ስራ ዙሪያ በማማከል ጭምር ከጎናቸው እንደሚቆሙ ገልጸዋል። ወይዘሮ ሚሚ ተስፋይም ለአራት ልጆቻቸው የትምህርት ቁሳቁስ ከማሟላት በተጨማሪ ውንቱ ባደረገላቸው አራት ሺ አምስት መቶ ብር ድጋፍ በአትክልት ንግድ ላይ ተሰማርተው ገበያቸውን በማሻሻል ላይ እንደሚገኙ ተናግረዋል። አሁን በእነሱ በሰጡኝ ብር እየተጠቀምኩ ነው። ብዙ ነገር አድርጎልኛል። ገበያ ላይ የሚሸጠው ቲማቲም፣ ድንች፣ ሽንኩርት፣ ቃሪያ ሲኖር ቃሪያ፣ ቀይ ስር ሲኖር ቀይ ስር፣ ጥቅል ሁሉንም አትክልት አይነት ከዚቼ ይኸው በእነሱ ብር እየጠነከርኩ ነው። እየሰራው ደስ ነው በቃ የሚለኝ ውስጥ አሁን በጣም ደስታ ነው የሚሰማው። እድሜ ላይ ቡንቱ እላለሁ። አሁንም እግዚአብሔር ደግሞ እነሱንም ያክብርልን። ኡቡንቱ ሀገር በቀል የበጎ አድራጎት ማህበር በ12 የአምቦ ዩኒቨርሲቲ በጎ ፈቃደኛ መምህራን የተመሰረተ መሆኑን ያስታወሱት የማህበሩ አስተባባሪ ወይዘሮ ፍሬቱ ግርማ ገልጸዋል። በአሁኑ ጊዜም 360 አባላት እንዳሉት ተናግረዋል። ዩኒቨርስቲው በማህበረሰብ አቀፍ አገልግሎቱ ከፍተኛ ድጋፍ የሚያደርግለት ከመሆኑም በተጨማሪ ከዩኒቨርስቲው ውጪ ያሉ ህብረተሰብ ክፍሎችም ተሳታፊ መሆናቸውን ገልጸዋል። ኡቡንቱ ከሚለው ከስያሜው በመነሳት የተቋቋመበትን ዓላማ ያብራራሉ። የደቡብ አፍሪካ ነው። ቡንቱ ማለት ኮሌክቲቪዝም፣ አንድነት ነው፣ መረዳዳት ነው። ያንተ ደስታ ለኔ ደስታ፣ ያንተ ህመም ለኔ ህመም። አንተ ዛሬ እዚህ ላይ ለመድረሰ የኔ አስተዋጽኦ አለበት ነው፣ ማግኘትም ይሁን ማጣት። ስለዚህ እዚጋ ያገናኘን ችግረኛ ቤተሰቦች የምንለው ለእነሱ የሆነ ኮንትሪቢዩት ብናደርግ ማንሳት እንችላለን በራሳችን ኃይልና የእነሱ ህመማቸው ወይም ማጣታቸው የእኛም ማጣት ነው በሚል ያው እዚህ አካባቢ ላይ ትንንሽ ህጻናት ልጆች እድሜያቸው ለትምህርት ቤት የደረሰ በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚያ ያበቃቸው ቤተሰቦቻቸው እነማናቸው ብሎ ያንን ጥያቄ የማያነሳ የሚችል የሚሰጣቸው፣ የማይችል ደግሞ በቃ ዞር በል እያለ የሚያልፋቸው እነዚ አይነት ሂደቶች እየተባባሱ መጡ። እነዚህ ልጆች ለማስተማር ሊያግዝ የሚችል ሊረዳ የሚችል ቤተሰቦቻቸውንም ሰብስቦ ለዘላቂት የትምህርት እነሱን አብሮ ማገዝ የሚችል አንድ አገር በቀል በጎ አድራጎት ማህበር መመስረት እንችላለን የሚል እሳቤ ሀሳቡን እየሰሙ ከኮሚኒቲም ከማህበረሰቡ ይህን ማህበር እየተቀላቀሉ ያሉ የተለያዩ ድርጅቶች አሉ። በኡቡንቱ ቤተሰብነት የታቀፉ አባላትን በየወሩ ሁለት ቀን በቤትና ስራ ቦታቸው እየተገኙ ክትትል የሚያደርጉላቸው መሆኑን ወይዘሮ ፍሬዎት ተናግረዋል። ትልቁ ስራ የሚሉትንም እንዲህ ይገልጻሉ። በመጀመሪያ ላይ ያው ማነቃቃት ነው። ቤተሰቡ ይችላል መስራት ይችላል መለወጥ ይችላል። ሰው ያለ አንድ ተሰጥኦ አልተፈጠረም። ያንን ነገር የተሰጣቸውን ነገር እንዲያወጡት ነው የምናበረታታቸው። ቀረቤታችን ልክ በቤተሰብ መልክ ነው። ገንዘብ ቢኖረው የሆነ ነገር ቢያገኝ መስራት የሚፈልገው ነገር ውስጡ ያስቀመጠው ነገር ካለ ያንን ቤተሰብ እንዲያወጣው እንገፋፋለን። የእያንዳንዱን ቤተሰብ ፍላጎት እንመዘግባለን። ከዛ ለዛ ምን ያስፈልግሃል፣ አእምሮውን እንዲያዘጋጅ ቢያንስ ገንዘብ ገቢ እስከምናደርግለት ድረስ ከሶስት ከአራት ጊዜ ያላነሰ ውይይት እናደርጋል። ከዛ ቤተሰብ ሴቶች ብር እንዴት እንደሚያስቀምጡ እንዴት እንደሚቆጥቡ፣ ለፍቶ ያመጡበትን ሞር እነሱ ላይ ስላየ ነው። ያን ነገር እንዲስፋፋ እንፈልጋለን። ሀሳባችን ይሄን ልንሰራ ነው ነው የሚሉት፣ እዛ ላይ እንዲያውሉት እናደርጋለን። ቤት ውስጥ ያለው ልጅ አራት ይሁን አምስት ይሁን ስድስት ለትምህርት መርጃ የሚሆን ግብዓት ይሟላለታል። ሙሉ ለሙሉ ማለት ነው። ዩኒፎርም፣ ደብተር፣ እስክርብቶ ወደ ቢሮችን የሚመጣ አልባሳትም እናሰባስባለን። ትናንሽ ሳጥኖች ቢሮ ውስጥ ተደርድረው ነው ያየሁት። ምንድን ናቸው እነዚህ ሳጥኖች? ምናልባት ከዚህ ፕሮግራም ጋር ተያያዥነት አላቸው? ተያያዥነት አላቸው። በቅርበት የሚቆጥቡም እናቶች አሉ። የስራ ቦታቸው ከኛ ጋር ተቀራራቢ ሆኖ ሊያስቀምጡበት የሚችሉበት ቦታ ትክክለኛ አይደለም ብለው ካሰቡ እኛ ቢሮ ነው የሚያስቀምጡት። በብዛት ደግሞ ከ- ካሉ ሳጥኖች ውስጥ ደግሞ በብዛት አቅራቢያችን ያሉ ልጆች ግቢ ውስጥ እዚህ ዩኒቨርሲቲ ግቢ ውስጥ የጫማ ጽዳት አገልግሎት የሚሰጡ ግማሽ ቀን ይማራሉ። የተወሰነ ሰዓት ይሰራሉ። ባላቸው ሰዓት ደግሞ ደብተራቸውን ሁሉ ይዘው መጣ ያጠናሉ። እዛ በቀን ውስጥ ከሰሩት ውስጥ የተወሰነውን ፐርሰንት እዚህ ቁጠባ ውስጥ አስገብተው ነው የሚሄዱት። አስተባባሪዋ በማህበሩ ድጋፍ ከተደረገላቸው በኑሯቸው ዝቅተኛ ደረጃ ላይ ከሚገኙ 192 ቤተሰብ መካከል ከ80 በመቶ በላይ የሚሆኑት ማለትም መቶ ሰባ አንዱ ሴት የቤተሰብ አስተዳዳሪ መሆናቸውን ገልጸዋል። እያንዳንዱ ቤተሰብም በአማካኝ አራት ልጆች ያሉት ስለሆነ ለእነሱም የትምህርት መርጃ ቁሳቁስ እንደሚያሟሉላቸው ተናግረዋል። የሕክምና አገልግሎትም በነጻ በአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲያገኙ ይደረጋል ብለዋል። የወደፊት ዓላማቸውንም እንዲህ ይገልጻሉ። ወይዘሮ ፍሬዮት ማግኘት እንዳለ ማጣትም ሀብትም እንዳለ ችግረኛ አለና እነዚህ ችግረው ያሉ እናቶች በቅተው ራሳቸው መስራት የሚችሉባቸው ልጆቻቸውን የትምህርት ዕድል ሰጥተው ነገ በእነዚህ ልጆቻቸው ደግሞ እነሱን የሚጦሩ እና ተስፋ አድርገው በመምጣታቸው ወደዚህ ምድር ተማረው ሳይሆን ተደስተው፣ አመስግነው የሚያልፉባት ምድር እንደሆነች እኛም የእነሱ እንደሆነን እያሳየን እነሱን እያገዝን በከፍተኛ ደረጃ ከዛም የወጡ ልጆች ደግሞ ሌላውን ያግዛሉ። ይሄ ነገር ቢስፋፋ ችግር የሚባለው ነገር እየቀረፍን ከላይና ከታች ያለው ባላንስ አድርጎ ይኖራል ባይ ነው። ሌሎች የትምህርት ተቋማትም ይህ በጎ ተግባር በሁሉም ቦታ ተስፋፍቶ የራስን ወገን በራስ የመርዳት አላማን ግብ ለማድረስ ከኡቡንቱ ልምድ እየቀሰሙ መሆናቸውን ገልጸዋል ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር መልካን ለዘገባው እናመሰግናለን የዚህን መልካም ምግባር ኡቡንቱ መስራቾች ወይዘሮ ፍሬዮትንና ሌሎችን እናመሰግናለን። አድማጮች፣ አሁን ወደ ተከታዩ የመጨረሻው ቅንብር እንሻገር። የመጨረሻው ቅንብር ብዬ ነበር፣ ሌሎች ቅንብሮችም እንዳሉኝ እያየሁ ነው። ሰዓት እንደ በቃን በርከት ያሉ ዘገባዎች አሉንና እናቀርባለን በተከታታይ ከአፍሪካ መጥተው በባርነት የተሸጡ ቀደምቶችን የራሳቸውን ማንነት በሥነ ጥበብ አማካኝነት እያሰሱ ያሉ ሰዓሊዎች ናቸው ይለናል በመንደርደሪያው። ጄምስ ትሬል እና ሱዳይካ ኢዚንጋ ትሬል ይባላሉ። በሥነ ጥበባዊ ሙያቸው አማካኝነት የመጡበትን ማሰስ፣ መፈተሽ መፈተሽና ማንጸባረቅ ከጀመሩ ዘመን የላቸውም። ሁለቱም ወደ አሜሪካ ተጭነው መጥተው በባርነት የተሸጡ አፍሪካውያን ተወላጆች ናቸው። ጄምስ እና ሱዳይካ ቨርጂኒያ ማናስስ ቀበሌ ቦርን አደ ባርሞፍ ትሺፕ መርከቡ ምድር ቤት የተወለደው ልጅ በሚል ርዕስ የከፈቱትን አዲስ አውደ ርዕይ የአሜሪካ ድምጿ ፋይዛ ኤልማስሪ ተመልክተዋለች። ቆንጅታየ ታዲያ ለአሜሪካና ህዝቧ እንዲህ ያቀናብረዋለች። ጀምስ ና ሱዲያካ ዚንጋ ተረል ልጆች ሳሉ ጀምረው ነው እኔ ማነኝ ቀደምቶች እነማን ናቸው ከወዴትስ ነው የመጣሁት የሚለው ጥያቄ በአእምሯቸው ሲመላለስ የቆየው ሱዳይካ ኢንዚንጋ ቴረል ያስታውሳሉ ነጮቹ ልጆች ወጥተው የመጡበትን በመቶዎች የተቆጠሩ ዓመታት ታሪካቸውን ወደ ኋላ ሄደው መተረክ ይችሉ ነበር። እኔ ደግሞ ክፍል ውስጥ ከነበሩት ጥቁሮች ተማሪዎች አንዷ ነበርኩ። ቨርጂኒያ ውስጥ ያለ ሁዳድ ድረስ ብቻ ነበር በታሪኬ ወደ ኋላ ሄጄ ማውሳት የምችለው። ይህን አውደር ያነሳሳውም ይኸው ሀሳብ ነው። የእኔ ዘመዶች መርከብ ስር ተጭነው የመጡ ናቸው። መጡ፣ ተሸጡ፣ ስማቸው ተለወጠ ከመጡበት ከመሰረታቸው ተነጥለው ለበርካታ ዓመታት የኖሩት አፍሪካውያኑ አዲስ ባህል ይዘው አፍሪካውያን አሜሪካውያን ተባሉ። የዙዴይካ የጥበብ ውጤቶችም ይህንኑ የሚያንጸባርቁ ናቸው። ብዙዎቹ የአፍሪካን ስዕሎችና ጨርቃጨርቅ የሚያስታውሱ ናቸው። የአሜሪካን ባህል ጨርቃጨርቅ የሚያንጸባርቁም አሉበት። ሆፕ ኤን ግሬስ ተስፋና ሞገስ የሚል ስያሜ የተሰጠው አውደርዕይ የኒዚንጋ ተሬልን የጥበብ ስልት ያንጸባርቃል። የተለያየ ቅርጽ ያላቸው ጨርቆች በመስመር በመስመር ተሰፍተው ይታያሉ። የጄምስ ተሬል ደግሞ ጎብኚዎች ወደ አውደርዕዩ ሲገቡ መጀመሪያ ላይ በሚያዩት ማሚዋታ በሚባለው ስዕል ነው የሚንጸባረቀው። የተጠቀሙበት ጥቁርና ነጭ ቀለም አፍሪካውያኑ በሰንሰለት ታስረው ወደ አሜሪካ መጥተው የተሸጡበትን የባሪያ ፍንገላ ዘመን የሚያስታውስ ነው ጄምስ ቴረል ይናገራሉ። ቀጥ ያሉት መስመሮች ዘራችሁ እንክትክት ብለዋል የሚሉ ሰዎችን ታሳቢ የሚያደርግ ተምሳሌት ነው። እኔ እንደገና ገና ተገጣጥመናል፣ አሁን ጠንካሮች ነን ነው ምለው የተሰበጣጠሩት ቀለማት ደግሞ የመጣነው ከተለያየ ቦታ መሆኑን ያንጸባርቃሉ። ሁላችንም አንድ ላይ መጥተን ወይም አሁንም አንድ ላይ ነን፣ አብረን አንድ አይነት ስሜት የሚሰማው አንድ ሰው ሆነናልም ይላሉ። ይህ ነው ለሁለቱ የሥነ ጥበብ ሰዎች ሥራ ዓለም አቀፍ መልእክት ያላበሰው። የሁለቱ የሥነ ጥበብ ሰዎች ሥራ ለእይታ የቀረበበት ሴንተር ፎር ደ አርትስ ማዕከል ጋለሪ ዲሬክተር ጆርዳን ኤክሱም ይናገራሉ። ለአሜሪካውያን ለብዙዎቻችን ፍልሰት የቤተሰቦቻችን ታሪክ አካል ነው። ስለዚህ የአውደ ርዕዩ ዋና ርዕስ ለሁሉም ዓለም አቀፋዊ ትርጉም አለው። የአፍሪካውያን አሜሪካውያንን ማኅበረሰብ ብቻ የሚመለከት አይመስለኝም። ከጎብኚዎቹ አንዱ ኬቨን ሲገር ካቶም ይባላሉ እንዲህ ሲሉ አስተያየታቸውን ሰጥተዋል። መጀመሪያ ስገባ የኪነ ጥበብ ሥራዎቹ ቀለማቱና ቅርጾቹ አይኔን ሳቡት፣ ምክንያቱም እኔ የሂሳብ ባለሙያ ስለሆንኩ የቅርጾቹ ማዕዘናት አብረው ግጥም ግጥምጥም ብለው የፈጠሩ ገጽታ ደስታ ይሰጠኛል። ሁለቱ የሥነ ጥበብ ባለሙያዎች ተስፋና ሞገስ ሆፕ ኤን ግሬስ የተባለውን አውደ ርያቸውን በአሜሪካ ብቻ ሳይሆን በዓለም ዙሪያ ወደ ተለያዩ ሀገሮች እየወሰዱ እናሳያለን ብለው ተስፋ ያደርጋሉ። ቆንጅ ታየን ለግሩም ዝግጅቱ አመሰግናለሁ ሙዚቃ የሌለው ጋቢና እንደማይኖር ገምታለው እንግዳ አስተናጋጅ ብሆንም ታዲያ ሙዚቃውን ሳይጨምር ሌላ አንድ ቅንብር ሊኖረን ነው በእንደራሴ ካረን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ ተወካዮች ምክር ቤት የልኡካን ቡድን ስራውን አጠናቆ ዛሬ ዋሽንግተን ዲሲ ገብተዋል ከሚስ ኬረን ቢሮ የወጣውን መግለጫ ተንተርሶ የተጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። በአፍሪካ ቀንድ ሰላምና መረጋጋትን መደገፍና ሀገሮቹ የሚያካሄዷቸው የማሻሻያ ለውጦች ዋነኛ ትኩረት የሰብአዊ መብቶች መከበርን እንዲያደርጉ ማበረታታት በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋን ደራሴ ኬረን ባስ የኮሎራዶን እንደራሴ ጆ ወይም ዮሴፍ ንጉሴና የሚኔሶታዋን እንደራሴ ኢልሃን ኦማር ሰንቀውት ወደ ኢትዮጵያና ወደ ኤርትራ የተጓዙበት ግብ ነው። ሥራውን በያዝነው የአውሮፓውያን ዓመት መግቢያ ላይ የጀመረው 116ኛው የዩናይትድ ስቴትስ የተወካዮች ምክር ቤት ልዑካኑን ከሀገር ውጭ ሲልክ በሚስ ኬረን ባስ የተመራውና በኢትዮጵያና በኤርትራ ጉብኝት አድርጎ ዛሬ የተመለሰው ቡድን የመጀመሪያው ነው። ሚስ ኬረን ዋሽንግተን ዲሲ እንደገቡ በሰጡት መግለጫ ሀገሮቹ ለ20 ዓመታት የዘለቀውን ባላንጣነት ያስወገደ ታሪካዊ የሰላም ስምምነት ከተፈራረሙ በኋላ በአካባቢው ለውጥ እየታየ ባለበት ጊዜ የምክር ቤታችን የመጀመሪያ ጉብኝት መደረጉ ትርጉም ያለውና ጠቃሚ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲዘልቁ የፖለቲካ ጭቆናና አፈናን ለማስወገድ የሚያስችል ጠንካራ የለውጥ አጀንዳ መሰነቃቸውን እንደ ራሴዋ አመልክተው ከዚያ ወዲህ ባለው ጊዜ ውስጥም በሺዎች የሚቆጠሩ የፖለቲከኛ የፖለቲካ እስረኞችን መልቀቃቸውን መገናኛ ብዙሃኑ ክፍትና ነፃ እንዲሆኑ ማድረጋቸውን ከካቢኔያቸው ሥልጣን በግማሹ ሴቶችን መሾማቸውን አስታውሰዋል። ወደ ኢትዮጵያ የሄዱት ዶክተር አብይ አህመድ የመራሄ መንግሥቱን ሥልጣን ከጨበጡ ከአጭር ጊዜ በኋላ መሆኑን የጠቆሙት የኮንግረሱ ልዑካን መሪ ኬረን ባስ ወደፊትም የሁኔታዎችን አካሄድ በቅርብ እንደሚከታተሉ ገልጸዋል። የአሜሪካውን ደራሲዎች ቡድን ከፕሬዚደንት ሳህለ ወርቅ ዘውዴና ከሌሎችም ሴት ሚኒስትሮችና የካቢኔው አባላት ጋር ተገናኝቶ ተወያይቷል። ሚስ ኬረን ስለዚህ ጉብኝታቸው በመቀጠል ሲናገሩ የጠቅላይ ሚኒስትር አብይ አህመድን የለውጥ አጀንዳ ሀገራቸው እንደምትደግፍ ምልክት እንዲሆን በኢትዮጵያና በኤርትራ መካከል የወረደው ሰላምም እንዲጠናከር ለማበረታታት ነው ብለዋል። ቡድኑ ኤርትራ ውስጥ በነበረበት ጊዜም ከሀገሪቱ ባለሥልጣናት ጋር ፍሬያማ ውይይት ማድረጉን መሪዋ ኬረን አመልክተዋል። በኤርትራ ቆይታቸው ወቅትም ኤርትራ ወደ ለውጥና ሽግግር መግባት እንዳለባት ከባለሥልጣናቱ ጋር መነጋገራቸውንና ኤርትራ ውስጥ አለ የሚባለውን የሰብአዊ መብቶች ረገጣም ባለሥልጣናቱ በንቃት መከታተል እንደሚኖርባቸው የሲቪል ነጻነቶችን የማክበር እርምጃዎችንም እንዲወስዱ ማሳሰባቸውን ኬረን ገልጸዋል። በምሽቱ ሦስት ሰዓት ፕሮግራማችን ተጨማሪ ይዘን እንመልሳለን ይሆናሉና ሰለሞን በጣም አመሰግናለሁ። አድማጮች የምሽቱ ጋቢና ቪኦኤም ተጠናቀቀ። እንግዳ አስተናጋጃችሁ እንግዳና አስተናጋጅነት አብሮ መሄዳቸውን እንጃ ለሁሉም አሉ አከበደነኝ ከቀናባሬ ሞቅቤል ያባሮና ከስርጭት መሐንዲሱ አልሳንቶስ እንዲሁም ከተዘካ ዋና አዘጋጇ ትዝታ ብላቸውና ከተቀሩት ባልደረቦች ጋር በዚሁ እሰናበታለሁ። ሸዋንዳኝ ኃይሉ ነው ስሜስ የማን ነው ይለናል። በዚሁ ተሰናበትን፣ ሶሳ ላይ እንገናኝ So what did you hope So many I the rush, a So what did you